የደቡብ ሱዳኑ ፕሬዚደንት ሳልቫኪርና የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፈው ጥቅምት የተፈራረሙት ወታደራዊ ስምምነት በደቡብ ሱዳን ካቢኔ ጸድቋል። ሁለቱም ሀገራት ነፍጥ ያነሱ ተቃዋሚ ቡድኖችን በየፊናቸው ላለማስጠለል መስማማታቸው ይታወሳል። ወታደራዊ ስምምነቱ መጽደቁ ለሁለቱ ሀገራትና ለቀጠናው ምን አንደምታ አለው? ከሌሎቹ በተለየ የኢትዮጵያና የደቡብ ሱዳን ህዝቦች በስፋት የሚዋሰኑበት እና በሁለቱም ወገኖች አንድ አይነት ብሔረሰብ አባላት የሚኖሩበት አካባቢ ነው። ከዚህም በላይ ደግሞ በደቡብ ሱዳን አዲስ የተመሰረተው መንግስት በሁለት እግሩ እንዲቆም እና እንዲጠነክር ለማድረግ ኢትዮጵያ ሰፊ ጥረት ስታደርግ ነበር። ከተወሰነ ጊዜ በኋላ ያ ነገር ተቀዛቅዞ ቆይቶ ነበር። እንዳልከውም በቅርቡ በሁለቱ ሀገሮች ድንበር አካባቢ ያለውን የሰላም የጸጥታ ሁኔታ በጋራ ለመስራት ስምምነት ላይ መደረሱ በተለያዩ መገናኛ ብዙኃን ሲወሩና ሲነገሩ የነበሩ መረጃዎች ነበሩ። በተለይ የደቡብ ሱዳን መንግስት ከግብጽ ጋር ተስማምተዋል፣ ከዩጋንዳ ጋር ተስማምተዋል፣ ከሁለቱ ጋር በመስማማት የሱዳንንና የኢትዮጵያን ተቃዋሚዎችን ለማስጠለል እንደዚህ አድርጓል፣ እንዲህ አድርጓል የሚባሉ ሀሜታዎች የነበሩበት ጊዜ ነው ያለፈውና አሁን ይሄ በደቡብ ሱዳን ካቢኔ መጽደቁ ደቡብ ሱዳን በራሷ አቅም በቀጠናው ሰላም ማድረግ የምትችለውን አስተዋጽኦ ለማድረግ ቁርጠኛ መሆኗን ያመላክታል። የኢትዮጵያ መንግስትም በቀጠናው ሰላም ለማምጣት ለረጅም ጊዜ ሲከፍል የነበረው ዋጋ ትርጉም ያለው ለውጥ ለማምጣት የሚያስችል ደረጃ ላይ መድረሱን ያመለክታል ብሎ መውሰድ ይቻላል። እርሶም እንደጠቀሱት ኢትዮጵያ የደቡብ ሱዳን ተቀናቃኝ ቡድኖችን የማደራደር ና የማስማማት ሚና ስትጫወት ቆይታለች። በመንግስትም ሆነ በአማጺያን በኩል ገለልተኛ እንደሆነች ነበር የሚታመነው በፕሬዚደንት ሳልቫኪር ቀረቡ ከተባሉ ቅሬታዎች በኋላ ግን ወደ መንግስት ወገን የማዘንበል አዝማሚያ ይታያል የሚሉ ታዛቢዎች አሉ። አሁን በጥቅምት ወር የተፈረመው ወታደራዊና የጸጥታ ስምምነትም ለዚህ በማሳያነት ያነሳሉ። በዚህ ጉዳይ ላይ የእርስዎ አስተያየት ምንድን ነው? እኔ የሚታየኝ አንደኛ የኢትዮጵያ መንግስት ፍላጎት የነበረው ደቡብ ሱዳን የተረጋጋ ሀገር ሆኖ በሀገሪቱ የተፈጠረው ፖለቲካዊ ሁኔታ የህዝቦችን ችግር ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮች በሚፈታ መልኩ መሄድ አለበት። በዚህ ደግሞ አገሪ ውስጥ ያሉ ፖለቲካ ኃይሎች ተባብረው እና ተጋግዘው ችግሮቻቸውን በሰለጠነ መንገድ ፈጥተው መሄድ አለባቸው የሚል የቆየ አቋም ስላለ ነው። ማለት ያንን አስተሳሰብ ነው ወደ ድርድር የተቀየረው እና ያ ድርድር በሁለቱም ወገን ስምምነት አገኘ አንደኛ ወገን ስጥስ አንዱ ሌላውን ሲከስ በተወሰነ ጊዜ በዛ መልኩ ቆየ። መጨረሻ ላይ ግን ቁርጥ ያለ አቋም ላይ የተደረሰው ምንድን ነው? ሁለቱም ተኩስ አቁመው ችግሮቻቸው በሰላማዊ መንገድ ለመፍታት ስምምነት ላይ መድረሳቸው ነው። ተቃዋሚውና ስልጣን ላይ ያለው መንግስት ማለት ነው። ያ አስተሳሰብ መሬት ላይ እንዲወርድ ነው የኢትዮጵያ ፍላጎት እንጂ ተቃዋሚውን በመደገፍ ወይም ስልጣን ላይ ያለውን ኃይል በመደገፍ ችግሩ መፍታት የማይቻል መሆኑን፣ የትኛውም ሀገር በዛ መልኩ ከሄደ ቀጠናውን ወደ አልተገባ ሁከትና ብጥብጥ የሚያመራ እንጂ ሰላም እንደማያመጣ ይሄ የኢትዮጵያ እምነት ነው፣ የኢጋድን እምነት ነው። በደቡብ ሱዳን ነጻነት ከኢትዮጵያ በላይ ዋጋ የከፈለ ሀገር የለም። ደቡብ ሱዳን ነጻ እንድትሆን ሀገራትን አቅም ሁሉ አድርጋለች። አሁንም በደቡብ ሱዳን ሰላምና መረጋጋት እንዲፈጠር የሰላም አስከባሪ ሀይል ከማስፈር ጀምሮ የተቻላትን ሁሉ ጥረት ስታደርግ የቆየችው በዛ መልኩ ነው። ለጊዜዎት በጣም አመሰግናለሁ። እኔም አመሰግናለሁ።